ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሰኞ መጋቢት 21 2012 ዓ ም ዝግጅታችን ጀመረ። በአማራ ክልል የመጀመሪያዎቹ ሁለት ሰዎች ለኮሮና ቫይረስ መጋለጣቸው ተረጋግጧል። ወደ ክልሉ በሁሉም አቅጣጫዎች የሕዝብ ማመላለሻ እንዳይገባ ካለፈው እኩለ ሌሊት አንስቶ ታገዷል። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬና ብርሃን ኃይሉ በቅንብሩ አብረውኝ ናቸው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ኤርትራ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር ዐሥራ ሁለት መድረሱን የሀገሪቱ የጤና ጥበቃ ሚኒስቴር አስታወቀ። የህመሙ ምልክት ከታየባቸው ስድስት ሰዎች ውስጥ አራቱ በማቆያ ስፍራ እንዲገለሉ ከተደረጉት መካከል ሲሆኑ፣ ሁለቱ ግን አውሮፕላን ማረፊያ ሲገቡ ምልክቱ ስላልታይባቸው ወደ ቤታቸው ተሸኝተው የነበሩ መሆናቸውን ሚኒስቴሩ ገልጿል። ከአስመራ ዘጋቢያችን ብርሃነ በርሀ ዝርዝሩን ይዟል። ከእነዚህ ስድስት አዲስ የኮሮና ቫይረስ ከተያዙ ሰዎች መካከል አምስቱ ሴቶች እንደሆኑና እድሜያቸውም ከ32 እስከ 60 ዓመት እንደሆነ የኤርትራ ጤና ሚኒስቴር አስታውቋል። ከኮሮና ቫይረስ ጋር በተያያዘ በዓለማችን በከፍተኛ ፍጥነት እየተዛመደ ያለውን የኮቪድ-19 ኮሮና ቫይረስ ስርጭት ለመከላከል የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ጽህፈት ቤት፣ የኤርትራ ኢፍታህና እስላማዊ ጉዳዮች ጽህፈት ቤት፣ የኤርትራ ካቶሊካዊት ቤተክርስቲያን ጽህፈት ቤት እና የኤርትራ ወንጌላዊ ሉተራን ቤተክርስቲያን ጽህፈት ቤት የሃይማኖት ተከታዮች ሊከተሏቸው እና ሊያደርጉ ቸው የሚገቡ መመሪያዎችን መጋቢት 18 አውጥቷል። በመመሪያው መሰረት ህዝብ በአንድ ላይ የሚሳተፍበት መንፈሳዊ አገልግሎቶች እንዲቆሙ፣ ምዕመናኑ ጸሎትና ምልጃ በየቤቱ እንዲያደርግ፣ የታቦት አገልጋዮችና ሼሆች በቤተ ክርስቲያን ወይ መስጊድ ውስጥ ብቻ የጸሎትና ሰላት ስነ ስርዓት እንዲያካሄዱ፣ ህዝቡ ደግሞ በየቤቱ ሆኑ እንዲከታተል የሃይማኖት መሪዎቹ መመሪያ አሳስበዋል። ዓመታዊ ክብረ በዓሎች በጥቂት የቤተ ክርስቲያን አገልጋዮች ብቻ በቀዳሴና መሐሌት እንዲፈጸም ሰርግ፣ የቀብር ስነ ስርዓቶችና ሌሎች የሀዘንና የደስታ አጋጣሚዎች በቤተሰቡ አባሎች ብቻ በትንሽና ጠበብ ባለ ዝግጅት እንዲፈጸም፣ የእጅ ሰላምታ መሰባሰብና መመላለስ እንዲቆም፣ ሀዘን ደግሞ በሶስት ቀናት እንዲዘጋ፣ ሁሉም የህብረተሰብ ክፍል የራሱን ደህንነትና ንጽህና መጠበቅ ስላለበት በምዕመናን መካከል የሚደረጉ የእጅ ሰላምታዎችና መሳሳም እንዲቆም የሃይማኖት መሪዎቹ በጥብቅ አሳስበዋል። በመጨረሻም ምዕመናን በጤና ሚኒስቴር የሚሰጡ መመሪያዎችና ምክሮችን እየተከታተለ ተግባራዊ እንዲያደርግና ለመመሪያውም ተገዥ እንዲሆን እንዲሁም ያልተረጋገጡ መረጃዎች እንዳይሰራጩ በንቃት እንዲንቀሳቀስ የክርስትናና ምስልምና ሃይማኖት መሪዎች ጥብቅ መመሪያ አስተላልፈዋል። መመሪያውም ከመጋቢት 18 2012 ጀምሮ ተግባራዊ እንደሚሆን ጨምረው አስታውቀዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ኬንያ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር ሀምሳ መድረሱን የሀገሪቱ መንግስት አስታውቋል። ከናይሮቢ ገልሞ ዳዊት ባጠናቅረው ዘገባ እንደገለጸው ወረርሽኙ እየተዛመተ ያለው በቫይረሱ የተጠቁት ሰዎች ተገቢውን ጥንቃቄ ባለማድረጋቸው ነው ሲል የኬንያ የጤና ጥበቃ ሚኒስቴር ተናግሯል። በዓለም ዙሪያ ለኮሮና ቫይረስ ወረርሽኝ የተጋለጠው ሰው ቁጥር 725 ሺ ለህልፈት የተዳረጉት ደግሞ 34 ሺህ መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ ዛሬ ማለዳ ያወጣው መረጃ አመልክቷል። የወረርሽኙን በጥድፊያ መዛመት ለመግታት በዓለም ዙሪያ ሀገሮች ጥረት እያደረጉ ናቸው። በናይጄሪያ በዋና ከተማዋ አቡጃ እና በሌጎስ ሰው ከቤቱ እንዳይወጣ ፕሬዚደንቱ ሙሐማዱ ቡሐሪ አዘዋል። የምግብና የውሃ እጥረት ባለባቸው የሊቢያ የስደተኞች ማቆያ ማዕከሎች ወረርሽኙ የተዛመተ እንደሆነ ከባድ እልቂት እንደሚያስከትል ስጋት ፈጥሯል። አሉላ ከበደ የአፍሪካን ይዞታ ያጠናቀሩ ዘገባዎችን ይመለከትልናል። ፕሬዚዳንት ቡሃሪ በሁለቱ የናይጄሪያ ዋና ዋና ከተሞች ነዋሪዎች በመኖሪያ ቤታቸው ውስጥ እንዲገደቡ ካሳለፉት ውሳኔ በተጨማሪ ወደ ሌሎች የአገሪቱ አካባቢዎች እንዳይሄዱም አሳስበዋል። እልቂት እንዳያስከትል ከሁሉ በእጅጉ ያሰጋውና ለረዴት ባለስልጣናት ራስ ምታት የሆነው ግን እንደ ሊቢያ ያሉ የማሰቃያ ካምፖች የሚል መጠሪያ በተሰጣቸው ቁጥሩ ሶስት ሺህ እንደሚደርስ የተገመተ ሰው ያለባቸው የስደተኞች ማጎሪያዎች ናቸው። እንደ ዓለሙ የስደተኞች ጉዳይ ተከታታዮች ድርጅት አይኦኤም ግምትም ከሰባት መቶ ሺህ እስከ አንድ ሚሊዮን የሚገመት ስደተኛ በዚያቸው ሀገር በተለያዩ አካባቢዎች ተበትኖ ይገኛል። ጂዩሊያ ትራንቺና ለስደተኞች መብት የቆሙ የህግ አማካሪ ናቸው። አሀዙ ስላለውና ስለሚያሰጋው መከራ በበቂ አይናገርም የሚሉት የመ ሊያቀርብ ተሟጋቸው አትራንቺያ ከተባበሩት መንግስታት እውቅና ውጪ ሚሊሻዎችና የመንግስቱ ተቃዋሚዎች በሚቆጣጠሯቸው አካባቢዎች በሚገኙ ቁጥራቸው የበዛ የስደተኞች እስር ቤት ሊሆን የሚችለውን ግን መገመት እንኳን አዳጋች ነው ይላሉ። በሌሎች አገሮች ከሚገኙ ዘመዶቻቸው ገንዘብ እንዲያመጡ ከሚያሰቃዩቸው ህገ ወጥ አስተላላፊዎች እጅ ያሉትን እጣ ማሰቡም ያንኑ ያህል አስጨናቂ መሆኑን ጨምረው አመልክተዋል። በሊቢያ የተለያዩ አካባቢዎች ለስደተኞች የሕክምና እርዳታ የሚያቀርበው ድንበር የለሹ የሐኪሞች ማህበር ኤምኤስኤፍ በበኩሉ ቁጥሩ የበዛውን ስደተኛ በሙሉ ለመድረስ ፈጽሞ ያለመቻሉን ባለፈው ዓመት ግንቦት ወር ነው ያስታወቀው። እነኝህን ስደተኞች ለመታደግ ዘላቂው መፍትሄ የስደተኞቹ ደህንነት ወደሚረጋገጥባቸው ጊዜያዊ መጠለያ ካምፖች ማዛወር መሆኑን አመልክቶ ከዚያም ስደተኞቹ ሊሄዱ ከሚችሉባቸው ሶስተኛ ሀገሮች ጋር የሚደረግ ስምምነት ነው ብሎ ነበር። ይሁን እንጂ የዚያ ህልም እውን የመሆን ተስፋ በእጅጉ የራቀ ሆኗል። ይህ በእንዲህ እንዳለ የድንበር የለሹን ሐኪሞች ማህበር የመሰሉ የረድኤት ሰራተኞች ደራሽ ለሌላቸው ስደተኞች የሚያበረክቱትን ጥረት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አወድሰዋል። የራሳቸውን ደህንነት ለአደጋ አጋልጠው ሌሎችን ለማዳን ሌት ተቀን የሚተጉ ሲሉ ነው የገለጧቸው። የስደተኞቹም ተስፋ እነኚህ ወገኖች ብቻ ይመስላሉ። በዓለም ዙሪያ የወረርሽኙን ይዞታ በቃኙ ሌሎች ዘገባዎች ስፔን ተጨማሪ 838 ዜጎቿ በኮሮና ቫይረስ ምክንያት መሞታቸውን አስታውቃለች። አጠቃላዩ የሞቱት ሰዎች ቁጥር 6528 መድረሱ ነው። በዚህም በሟቾች ቁጥር ብዛት ጣሊያንን በሁለተኛነት እየተከተለች ነው። በተጠቂዎች ብዛት ደግሞ ዩናይትድ ስቴትስና ጣሊያንን በሶስተኝነት ተከትላለች ስፔን የወረርሽኙን በፍጥነት መዛመት ለመቆጣጠር በተለያዩ የዓለም ሀገሮች እየተወሰደ ያለውን የእንቅስቃሴ እገዳ እርምጃ ከሁለት ሳምንታት በፊት መውሰዷ ይታወሳል። ዛሬ ደግሞ የሩሲያ ዋና ከተማ ሞስኮ ሰው ምግብና መድኃኒት ለመግዛት አለያም ሐኪም ቤት ለአጣዳፊ ሕክምና ከመሄድ ባለፈ ከቤቱ እንዳይወጣ ትዕዛዝ ተሰጥቷል። በአሁኑ ወቅት ከየትኛውም ሀገር ቁጥሩ የበለጠ የቫይረሱ ተጠቂ ባላት በዩናይትድ ስቴትስ ደግሞ የኒውዮርክ ክፍለ ግዛት በበሽታው የሞቱባት ሰዎች ቁጥር ከአንድ ሺ አልፏል። የባህር ኃይሉ የመርከብ ላይ ሆስፒታል ዛሬ ኒውዮርክ ከተማ ሲደርስ የተጨናነቁት ሆስፒታሎች ጥቂት ፋታ ያገኛሉ ተብሎ ተስፋ ተደርጓል። ፕሬዚደንት ዶናልድ ትራምፕ የቫይረሱን መዛመት ለመግታት የወጡት የማህበራዊ ርቀት መመሪያዎች እስከ ቀጣዩ የአውሮፓውያን ሚያዝያ ወር መጨረሻ ድረስ እንደሚራዘሙ አስታውቀዋል። በዚህ ላይ ዝርዝሩን የያዘ ዘገባ በመጽሄት ክፍለ ጊዜ እናቀርባለን። በዓለም ዙሪያ ሆስፒታሎች በህሙማን ብዛትና በአቅርቦት እጥረት ላይ መሆናቸውን አስመልክተው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የጤና ሰራተኞች እያበረከቱ ስላሉት አስተዋጽኦ ምስጋናቸውን ገልጸዋል። ደቡብ ኮሪያ በኮሮና ቫይረስ ወረርሽኝ ምክንያት በህዝቡ ላይ የተፈጠረውን የኢኮኖሚ ችግር ለመቅረፍና የሀገሪቱ ኢኮኖሚም እንዲያንሰራራ በማለት ለሚበዛው ህዝቧ እስከ 820 ዶላር የሚደርስ አጣዳፊ ድጋፍ ልትሰጥ መሆኑ ተገልጿል። የገንዘብ ድጋፉ ባለጸጎቹን ቤተሰቦች ግን አይጨምርም ተብሏል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ረዳት የሆኑ ሰው በኮሮና ቫይረስ መጠቃታቸው በምርመራ መገኘቱ ተነግሯል። ሪቫክ ፓሉክ ታዲያ ሐሙስ እለት ከጠቅላይ ሚኒስትሩና ከሌሎችም በርካታ የፖለቲካ ሰዎች ጋር ተገናኝተው እንደነበረ ይፋ አድርገዋል። ጠቅላይ ሚኒስትሩና የምክር ቤቱ አባላት በለይቶ ማቆያ እንዲገለሉ ይደረግ እንደሆን ግን ለጊዜው የተነገረ ነገር የለም። እስራኤል እስካሁን የተረጋገጡ 4347 የቫይረሱ ተጠቂዎች እንዳሏት ዛሬ የወጣው የጆንስ ሆፕኪንስ ዩኒቨርሲቲው የወረርሽኙ መረጃ ማዕከል ገልጿል። በመጨረሻም ሰሜን ምዕራባዊ ሶሪያ ውስጥ ከሚገኝ ወህኒ ቤት ያመለጡትን ቁጥራቸው ያልታወቀ እስረኞች በዩናይትድ ስቴትስ የሚታገዙት የኩርድ ኃይሎች እየፈለጉ ናቸው። አልሐሳ ክፍለ ግዛት የሚገኘው ወህኒ ቤት የሶሪያ ዲሞክራሲያዊ ኃይሎች በነውጠኛው ቡድን ላይ በተገኘው ድል ቁልፍ ሚና ከተጫወቱ በኋላ ብዙ ሺዎቹን የቡድኑን ተዋጊዎች እያሰሩበት እንደሆነ ተገልጿል። በዩናይትድ ስቴትስ የሚመራው ጥምረት ኃይል ዝቅተኛ ደረጃ ላይ ያሉ የአይሲስ አባላት ናቸው ያላቸውን ለማደን ከአየር ቅኝት በማካሄድ እያገዘ መሆኑን ተናግረዋል። እስረኞቹ የወህኒ ቤቱን የጥበቃ ካሜራዎችና በሮች ሰባብረው እንዳመለጡ ነው የወህኒ ቤቱ ኃላፊና የሶሪያው የዲሞክራሲያዊ ግንባር የጦር አዛዥ የገለጹት። በወህኒ ቤቱ ታስረው ከነበሩት መካከል ወደ ሁለት ሺህ የሚሆኑ ከሌሎች ሀገሮች ወደ ሶሪያ ተጉዘው ከአይሲስ ጎን ሲዋጉ የነበሩ አሉባቸው። ኤስዲኤፍ የሶሪያው ዲሞክራሲያዊ ግንባር ሌሎቹ ሀገሮች ዜጎቻቸውን እንዲረከቡን ጠይቀን ነበር ብዙዎቹ ጀርባቸውን ሰጥተውናል ሲል አማረዋል አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል አመሰግናለሁ ቆንጂት ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞው መጋቢት 21 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሐሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በጣሊያን ሚላን ከተማ የሚኖሩ ኢትዮጵያዊት ረዳት ነርስ ለኮሮና ቫይረስ ተጋልጠዋል። ከባለቤታቸው ጋር ራሳቸውን ለይተው ቤት ይገኛሉ። አነጋግረናቸዋል። ወይዘሮ ሳራ እና ባለቤታቸው አቶ አሸብርን በዚህ ምሽት በስፋት ይዘን እንመለሳለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአማራ ክልል የመጀመሪያዎቹ ሁለት ሰዎች ለኮሮና ቫይረስ መጋለጣቸው ተረጋግጧል። ሁለቱም በለይቶ ማቆያ ውስጥ እንደሚገኙ ተገልጿል። ይህ በእንዲህ እንዳለ ወደ ክልሉ በሁሉም አቅጣጫዎች የህዝብ ማመላለሻ እንዳይገባ ካለፈው እኩለ ሌሊት አንስቶ ታግዷል። በክልሉ ኮቪድ-19ን ለመቆጣጠር የተቋቋመው እዝ አስተባባሪ የሆኑት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር ፋንታ ማንደፍሮ በሰጡት መግለጫ በክልሉ ውስጥም ወደ ዞንና ወረዳ የሚደረግ ጉዞ በቅርቡ እንደሚቆም አክለው ገልጸዋል። አስቴር ምስጋናው ዝርዝር ዘገባውን ይዛለች። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና የጤና ጥበቃ ሚኒስቴር ዛሬ በድረገጻቸው ይፋ ባደረጉት መረጃ በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 23 መድረሱን አስታውቀዋል። ከእነዚህ ውስጥ ሁለቱ የተገኙት አማራ ክልል ውስጥ ነው። በቫይረሱ መያዛቸው የተረጋገጡ ግለሰቦች በአማራ ክልል በባህር ዳር ከተማ ነዋሪ የሆኑት የ ሰላሳ ሰባት ዓመት ሴትና በአዊ ብሔረሰብ አስተዳደር ዞን የአዲስ ቅዳም ነዋሪ የሆኑ የ ሰላሳ ሁለት ዓመት ወንድ ኢትዮጵያዊ ናቸው። ሁለቱ ግለሰቦች ወደ ሀገሩ ቤት የመጡት የአስገዳጅ ለይቶ ማቆያ ከመጀመሩ አስቀድሞ መሆኑ ተገልጿል። የመጀመሪያዋ ታማሚ መጋቢት አስር ቀን ከዱባይ፣ ሁለተኛው ታማሚ ደግሞ ከአሜሪካ መጋቢት አስራ ሁለት ቀን የገቡ ናቸው። ሁለቱም ታማሚዎች የበሽታውን ምልክት በማሳየታቸው እና በላቦራቶሪ በተደረገላቸው ምርመራ በቫይረሱ መያዛቸው ተረጋግጧል። በአሁኑ ሰዓት በክልሉ በተዘጋጀው ለይቶ ማቆያ ውስጥ እንደሚገኙም ነው የተገለጸው። ይህ በእንዲህ እንዳለ በአማራ ክልል የኮሮና ቫይረስን ለመከላከልና ለመቆጣጠር የተቋቋመው ኮማንድ ፖስት ከትላንት ሌሊት ስድስት ሰዓት ጀምሮ ከተለያዩ አቅጣጫዎች ወደ ክልሉ የሚገቡ የሕዝብ ማመላለሻ ተሽከርካሪዎች ላይ እግድ መጣሉን አስታውቋል። እገዳው የተጣለው ከተለያዩ ክልሎች ወደ ክልሉ የሚመ ሰች ሰዎች በመብዛታቸው ነው ብለዋል የኮማንድ ፖስቱ አስተባባሪ እና የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ፋንታ ማንዳፍሮ። አዲስ አበባ ያለው ማህበረሰብ ወደ ክልሎች በጣም እጅግ ሰፊ በሆነ በቡድን ባልተለመደ መልኩ የሚደረግ ከፍተኛ የሆነው እንቅስቃሴ በመታየቱ፣ ይሄ ደግሞ ለበሽታው መሰራጨት እጅግ አመቺ ሁኔታን ስለሚፈጥር፣ ከሌሎች ክልሎች ወደ ክልሉ የሚደረጉ እንቅስቃሴዎችን ለመግታት ነው የተሞከረው። የዓለም አቀፍ ተሞክሮዎችም የሚያሳዩት ይሄ ነው። ከሀገራችን ነባራዊ ሁኔታ የኢኮኖሚ የማህበራዊ ትስስራችን እንዲህ በቀላሉ የማይፈታ ስለሆነ ነው እንጂ ሌሎች ሀገሮች እኮ በአንድ ቀን ምሽት በቤታችሁ ቁጭ በሉ ብለው ነው ያስተላለፉት። እኛ ግን ቢያንስ በየክልላችን እንቆይ የሚለውን ለማድረግ ነው የሞከርነው። ከክልሉ ወደ ዞንና ወደ ወረዳ የሚደረግ እንቅስቃሴም በቅርቡ እንደሚታገድ ነው ዶክተር ፋንታ አክለው የገለጹት። የገጠሩ ማህበረሰብ የተከሰተውን ወረርሽኝ መድኃኒት የሌለው ቀሳፊ መሆኑን ተረድቶ ወደ ከተማዎች እንዳይንቀሳቀስና በያለበት ተረጋግቶ እንዲቀመጥ ሁኔታዎቹ እየከፉ በሄዱ ጊዜ በክልል ውስጥ የሚካሄዱ የማንኛውም አይነት ትራንስፖርት መገናኛዎች ሊቋረጡ ስለሚችሉ ለማህበረሰባችን ሊታወጅ ስለሚችል ሁሉም በቋሚነት ወደሚኖርበት ወይም ደግሞ በቋሚነት ሊቆይበት ወደሚችለው ቦታ የትራንስፖርት እንቅስቃሴዎች ታግደዋል የሚለው ዜና እና ወይም መግለጫ ሳይወጣ ወደ የቦታው ሂዶ ቀጣዩን ከኮማንድ ፖስቱ የሚወጡ መረጃዎችንና መግለጫዎችን እንዲከታተል ለብዙ ሚዲያዎች ኦልሬዲ ደርሷል። ማንም ሰው በግብይትም ሆነ ለተለያየ ጉዳይ ወጥቶ ያለው በከተማ የሚሆን በተለያየ በእንግድነት ያለው ማህበረሰብ ወደ ቦታው መክተት አለበት። በሽታውን ለመከላከል እና እንቅስቃሴን መገደብ ነው። ከዩኒቨርስቲ ወደ ቤተሰቦቻቸው እየመጡ የሚገኙ ተማሪዎች ግን በልዩ ሁኔታ የሚገቡ መሆኑን ጠቁመዋል። በክልሉ በብጥ እንደሚገኙ ገልጸው ከእነርሱ ጋር ንክኪ የነበራቸውን ሰዎች የመለየት ስራ እየተሰራ መሆኑን ተናግረዋል። ከሁለቱ ሰዎች ጋር የተገናኘ ከመጡበት ጊዜ ጀምሮ እነማን ጋር ነው የተገናኙ? እነዛ ያገኟቸው ሰዎች እነማንን ሌላ አግኝተዋል የሚለውን የፍለጋ ስራ እየሰራ ነው ያለ ነው። ምክትል ርዕሰ መስተዳደሩ አክለውም ሕብረተሰቡ ሳይደናገጥ ከወረርሽኙ ራሱን እንዲጠብቅ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ አስቴርን ለዘገባው። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል የከተማ ውስጥ የሕዝብ ማመላለሻ እንዲገታ ተወስኗል። ክልል ውስጥ የሚገኙ የከፍተኛ ትምህርት ተቋማትና ሌሎችም ድርጅቶች ለኮቪድ-19 ለይቶ ማከሚያ ማዕከላት ይሆናሉ። ሙክታር ጀማል ተጨማሪ አለው። የኦሮሚያ ክልል አዳማ ከተማ ሦስት ሰዎች ኮሮና ቫይረስ ከተገኘባቸው በኋላ ስጋትና መደናገጥ ይታያል። የቫይረሱን ስርጭት ለመግታት የክልሉ መንግሥት ያወጣውን ባለ 12 ነጥብ ውሳኔ በኦሮሚያ ምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪ አቶ አዲሱ አረጋ ዘርዝረዋል። ሀገር አቋራጭ የህዝብ ትራንስፖርትን ጨምሮ በየከተሞቹ ያሉ የታክሲ አገልግሎቶች ሙሉ በሙሉ እንደሚቋረጡ፣ ከወረዳ ወደ ወረዳ አገልግሎት የሚሰጡ ማመላለሻዎች ጭነታቸውን በግማሽ እንዲቀንሱ፣ የመንግስትና የፓርቲዎችን ጨምሮ ምንም አይነት ስብሰባዎች እንዳይካሄዱ ህብረተሰቡ ከገጠሩ ወደ ከተማ የሚያደርገውን ጉዞ እንዲቆጠብ መወሰኑ ነው አቶ አዲሱ የተናገሩት። በሚቻለው መጠን ህብረተሰባችን፣ በተለይ ገጠር አካባቢ ያለው ማህበረሰብ በቀዬው በአካባቢው እንዲቆይ ተወስኗል። የህዝብ እንቅስቃሴ፣ በተለይ ከገጠር ወደ ከተማ የሚደረጉ እንቅስቃሴዎች እንዲገቱ፣ እንዲገደቡ ተወስኗል። ስለዚህ በየደረጃው ያለው የጸጥታ አካልም ይሄን ውሳኔ ተገንዝቦ እንዲያስፈጽም መመሪያ እየተላለፈ መሆኑን ለማሳወቅ ነው ማለት ነው። ከዚህ ጋር ተያይዞ ትላልቅ የገበያ ስፍራዎች ከወረዳ ወረዳ ሰዎች የሚንቀሳቀሱባቸው ከፍተኛ መጠን ያለው ግብይት የሚደረግባቸው ትላልቅ የገበያ ስፍራዎች ለጊዜው እንዲዘጉ፣ ከዛሬ ጀምሮ አገልግሎት መስጠት እንዲያቆሙ ተወስነዋል ማለት ነው። በኦሮሚያ ክልል መግቢያና መውጫ ከተሞች ላይ የሰውነት ሙቀት መለኪያና ሌላም ክትትል የሚደረግ መሆኑን የተገለጸ ሲሆን በክልል ውስጥ የሚገኙ ዩኒቨርሲቲዎች፣ ኮሌጆች፣ የወጣት ማዕከላትና ትምህርት ቤቶች ለለይቶ ማከሚያና ማቆያነት እንደሚያገለግሉም ተገልጿል። የሕክምና ትምህርት እየተማሩ የሚገኙ ተማሪዎችና ጡረታ የወጡ የሕክምና ባለሙያዎች ጥሪ ሊደረግላቸው ስለሚችል ራሳቸውን እንዲያዘጋጁ የኦሮሚያ ብሔራዊ ክልላዊ መንግሥት አሳስቧል። የሃይማኖት ተቋማት በርከት ያለ ቁጥር ያላቸው ምዕመናን እንዳይሰባሰቡ የታገዱ ሲሆን ሌሎችም ሰው ሊሰባሰብባቸው የሚችሉ ጭፈራ ቤቶች፣ የጫት መቃሚያ እና የሺሻ ማጨሻ የመሳሰሉ ቦታዎች ሙሉ በሙሉ እንዲዘጋ መወሰኑን ነው አቶ አዲሱ የተናገሩት። መንግስት እነዚህን ውሳኔዎች ያስተላለፈው ህብረተሰባችን በቫይረሱ ሊደርስበት የሚችለውን አደጋ ለመከላከል ሲባል እንደሆነ ሁሉም ህብረተሰብ ማወቅ አለበት። ይህንን በጥብቅ ዲሲፕሊን እንዲፈጽም መንግስት ጥሪውን ያስተላልፋል። ከዛ ባለፈ ግን በየደረጃው ያለው የመንግስት ጸጥታ አስከባሪ አካል የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻ እና ሌሎችም አካላት ተረባርበው ህግን በማስከበር ይህን ውሳኔ ከዛሬ ጀምሮ ተፈጻሚ እንዲያደርጉ ጥሪያችንን እናስተላልፋለን። የመንግስት መስሪያ ቤቶች አገልግሎት መስጠታቸው የሚቀጥል ቢሆንም የየመስሪያ ቤቱ ኃላፊዎች ቀደም ሲል የወጡ መስፈርቶችን መሰረት አድርገው ሰራተኞችን እየለዩ ፍቃድ እንዲሰጡ እንደሚደረግ ተገልጿል። ሐሰተኛ መረጃ የሚያሰራጩ አካላት ላይ መንግሥት ሕጋዊ እርምጃ እንደሚወስድ አቶ አዲሱ አጽንኦት በመስጠት ነው የገለጹት። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ አመሰግናለሁ። ሙክታር። ወደ ደቡብ ብሔር ብሔረሰቦችና ሕዝቦች ክልል የሚገባና የሚወጣ ማንኛውም የህዝብ ማመላለሻ ከዛሬ ጀምሮ ላልተወሰነ ጊዜ ተቋርጧል። በከተሞች የታክሲ አገልግሎት ላይም ገደብ መጣሉን የክልሉ የኮሮና ቫይረስ ወረርሽኝ መቆጣጠሪያና መከላከያ ግብረ ኃይል ዛሬ በሰጠው መግለጫ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። በደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳዊ የሚመራው የክልሉ የኮሮና ቫይረስ ወረርሽኝ መቆጣጠሪያና መከላከያ ግብረ ኃይል ዛሬ ለጋዜጠኞች በሰጠው መግለጫ ከአዲስ አበባ ጨምሮ ማንኛውም ወደ ክልሉ የሚገባና ከክልሉ የሚወጣ የህዝብ ትራንስፖርት ስምርት ከዛሬ መጋቢት 21 2012 ዓ ም ከቀትር 6 ሰዓት ጀምሮ መቋረጡን አስታውቋል። መግለጫውን የሰጡት የግብረ ኃይሉ አባል የሆኑት የክልሉ የመሠረት ልማት ዘርፍ አስተባባሪና የትራንስፖርትና የመንገድ ልማት ቢሮ ኃላፊ አቶ ማስረሻ ብላቸው እና የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናይት ሰለሞን ሲሆኑ ውሳኔው እንድተላለፍ ያስገደደው በአገሪቱ በወረርሽኙ የተያዙ ሰዎች ቁጥር የጨመረና ስርጭቱም የተባባሰ መሆኑ የሰው ዝውውር ለወረርሽኙ መዛመት ከፍተኛ አስተዋጽኦ በማሳደሩ ከዚህ በፊት በክልሉ መንግስት የተላለፉ ውሳኔዎች ተግባራዊ አለመሆናቸውና ከፍተኛ ቁጥር ያለው ሕዝብ ወደ ክልሉ እየገቡ መሆናቸው ነው ብለዋል። የክልሉ የኮሮና ቫይረስ ወረርሽኝ መቆጣጠሪያና መከላከያ ግብረ ኃይል ውሳኔ ቁጥር ሁለት ያሉትንም አቶ ማስረሻ በዝርዝር አብራርቷል። ከተለያዩ የሀገራችን ክልሎች አዲስ አበባን ጨምሮ ወደ ክልላችን የትኛውም አካባቢ የሚደረግ የሕዝብ ትራንስፖርት ስምሪት የተቋረጠ ስለሆነ በዚህም ከፍተኛ ሀገር አቋራጭ ትራንስፖርትና ከክልል ወደ ክልል የሚደረጉ አነስተኛና መለስተኛ የህዝብ ትራንስፖርት ስምሪቶች ላልተወሰነ ጊዜ ተቋርጧል። ክልላችንን አቋርጠው የሚያልፉ የህዝብ ትራንስፖርት ስምሪት በተመለከተ በክልላችን ወሰን ውስጥ ተሳፋሪን ሳያራግፉና ሳይጭኑ በተፈቀደላቸው ስምርት ብቻ ማለፍ ይችላሉ። በክልላችን ውስጥ ባሉ ዞኖች መካከልና ከዞን ወደ ወረዳ የሚኖሩ ማንኛውም የህዝብ ትራንስፖርት ስምሪት ላልተወሰነ ጊዜ ተቋረጠ ይሆናል። ሶስተኛ በክልላችን በየትኛውም አካባቢ በባለ ሁለት እግር ሞተር ሳይክል የሚደረግ እንቅስቃሴ በተመለከተ ለመንግስታዊ ስራና ለግል አገልግሎት ከአሽከርካሪ ውጭ መሳፈር ያልተፈቀደ መሆኑን እናስገነዝባለን። ሐዋሳን ጨምሮ በከተሞች የታክሲ አገልግሎት ላይም ግብረ ኃይሉ ገደብ መጣሉም አቶ ማስረሻ ተናግረዋል። የመጫን ልካቸው 11 የሆኑ ሚኒባስ ታክሲዎች ታክሲዎች ይህ ውሳኔ ከተላለፈበት ጊዜ ጀምሮ ስድስት ተሳፋሪዎችን ብቻ አሳፍረው የሚንቀሳቀሱ ሲሆን በተሳፋሪዎችና በባለ ሃብቶች መካከል በሚኖር የታሪፍ መሰረት ለ11 ሰዎች ሲከፈል የነበረው ታሪፍ ለስድስት ሰዎች በነፍሰ ወከፍ ተካፍሎ በዛ ልክ የሚስተናገዱ እንዲሆኑ ይደረጋል። በዚህ ስር በከተማ ታክሲ ስምሪት ላይ የምንገለገልባቸው ሌሎች የትራንስፖርት አማራጮች ማለትም የባለ ሶስት እግር ባጃጅ የመጫን አቅማቸው ሶስት ነው ይታወቃል። ስለዚህ የባጃጅ ተሽከርካሪዎቻችን ሁለት ሰዎችን ብቻ አሳፍረው የሚንቀሳቀሱ ይሆናል። በተመሳሳይ መልኩ በከተማ ውስጥ የምንገለገላቸው የዳማስ ሚኒባስ ታክሲዎች የመጫን ልካቸው ሰባት ሲሆን፣ እነዚህ ዳማስ ሚኒባስ ታክሲዎች አራት ሰዎችን ብቻ አሳፍረው እንዲንቀሳቀሱ ይደረጋል ይህ እንግዲህ ከወቅታዊ ችግር አኳያ በግብረ ኃይሉ የተወሰነ ወቅታዊ መፍትሄ ነው የሚሆነው። ስለዚህ ተሳፋሪዎችም፣ የታክሲ ባለቤቶችም፣ ባለንብረቶችም ይህንን በማወቅ አስፈላጊውን እርዳታና ድጋፍ በማድረግ ለውሳኔ ሀሳቡ እንዲተባበሩ ጥሪያችንን ማሳለፍ እንፈልጋለን። ከተለያዩ ከፍተኛ ትምህርት ተቋማት ወደ ቤተሰቦቻቸው የሚመለሱ ተማሪዎችን የሚያመላልስ የትራንስፖርት ስምርትን በተመለከተም የተቀመጡ ሁኔታዎችን ባያብራራም በልዩ ሁኔታ ይስተናገዳሉ ብሏል መግለጫው። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናይ ሰለሞን ኮሮና ቫይረስ በክልሉ ሕዝብ ላይ ጉዳት እንዳያደርስ እየተከናወኑ ናቸው ያሏቸውንም ተግባራት ዘርዝረዋል። ዋናው የዚህ ቫይረስ ስርጭት መነሻ የሆነው የሕዝብ ጥግግት ነው። እንደገና ደግሞ ሌሎች ተያያዥ የማህበረሰቡ እንቅስቃሴ ላይ ለስርጭቱ አስተዋጽኦ የሚያደርጉ ነገሮች መታረም አለ ተብሎ በክልላችን ጤና ቢሮ በኩል በተቀመጠው አቅጣጫ መሰረት በየዘርፉ ሁሉም የኮሚቴው የዘርፍ አደረጃጀት እቅድ አውጥቶ እየሰራ ነው የሚገኘው። ከዚህ ውስጥ በዋናነት መጀመሪያ ላይ በስፋት የተሰራው ምንድን ነው? የግንዛቤ ማስጨበጫ ስራ ነው። ይሄንን ያስተምሮ ስራ ወደ ተግባር ከመቀየር አንጻር በርካታ ችግሮች አሁንም አሉ። የሃይማኖት ተቋማት አካባቢ ላይ የተቀመጠውን ይሄ የአካል ርቀት ጠብቆ ያለማምለ ገበያ አካባቢ ላይ በምናይበት ጊዜ እንደዚሁ ደግሞ ማህበራዊ ርቀትን ጠብቆ ሸመታ ያለማካሄድ፣ ያለመገበያየት ሁኔታዎች ይታያሉ። ነገር ግን ይሄ አሁንም ሊቀረፍ የሚገባው ህብረተሰቡ እገዛ ሲያደርግ ነው ብሎ ነው የክልሉ መንግስት የሚያስበው። ከመንግስት ብቻ በሆነ ነገር ይሄንን ቫይረስ ስርጭት እንከላከላለን ተብሎ አይታሰብም። ከክልሉ ጤና ቢሮ ወደ ታች ካሉ የጤና መዋቅር የሚተላለፉ የመከላከያ መንገዶችን ህብረተሰቡ መተግበር መቻል አለበት። በክልሉ የወረርሽኝ ቁጥጥርና ክትትል አጠናክሮ የህዝብን ደህንነት ለማስጠበቅ ውሳኔው በመላው የክልሉ አካባቢዎች ተፈጻሚ እንዲሆን የተላለፈ መሆኑና የመንግስት የጸጥታ ኃይል እንዲያስፈጽም መታዙን መግለጫው አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም አመሰግናለሁ ዮናታን። የኮሮና ቫይረስ ወረርሽኝን ለመከላከል የአስቸኳይ ጊዜ አዋጅ ቀደም ሲል ያወጣው የትግራይ ክልል መንግሥት ትናንት ተጨማሪ ውሳኔዎችን አሳልፏል። የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የሰጡትን መግለጫ የተከታተለው ሙሉጌታ አጽባሃ ተጨማሪ አለው። ከመጋቢት 17 2012 ጀምሮ የኮሮና ቫይረስ ወረርሽኝ ለመከላከል የትግራይ ክልል መንግሥት ለሁለት ሳምንታት ያወጀው አስቸኳይ ጊዜ አዋጅ ተግባራዊ እየሆነ ነው። በትናንትናው እለት የአስቸኳይ ጊዜ አዋጁ አፈጻጸም እና ተጨማሪ ውሳኔዎች አስመልክቶ የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሰብሳቢ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለክልሉ መገናኛ ብዙኃን መግለጫ ሰጥቷል። ዶክተር ደብረጽዮን እንደተናገሩት በክልሉ አዋጁ በተሻለ መልኩ ተግባራዊ እየሆነ ነው ብለዋል። ሆኖም አንዳንድ የክልሉ አካባቢዎች የሰዎች መሰባሰብ እንዳልቀነሰ ገልጸው ይህንንም ሊስተካከል ይገባል በማለት ተናግረዋል። የሰዎች መሰባሰብ ለመቀነስም በክልሉ ሁሉንም አካባቢ የሚገኙ ቡና የሚሸጥባቸው ካፌዎችና ጭማቂ ቤቶችም ከዛሬ መጋቢት 21 ጀምሮ ለሁለት ሳምንታት እንዲዘጉ መወሰኑን ተናግሯል። ዕጽዋ ዝግባእ እንተወሰኽቲ ናይ ንግድ ትካላት ኣለዋ እቲ ምክንያት መዘጋት ያለባቸው ተጨማሪ የንግድ ተቋማት አሉም። የተለያዩ ሰዎች ተሰብስበው አላስፈላጊ ችግር ሊያመጣ ስለሚችል ነው። በእነዚህ ተቋማት ተራርቀህ በመቀመጥ ለውጥ ማምጣት አልተቻለም። በዚህ ሁለት ቀናት ይህንን ተገንዝበን ነው ተጨማሪ አዲስ ውሳኔዎች ያሳለፍ ነው ነው ያሉት። የንግድ ተቋማት በዚህ ሁለት ሳምንታት ስራ የማይሰሩ በመሆናቸው የቤት ክራይ በዚህ አንድ ወር ግማሽ ብቻ እንዲከፍሉ ተወስኗል፣ ሲሉም ገልጸዋል። እንዲሁም ኮማንድ ፖስቱ ወደ ትግራይ የሚገባ ማንኛውም ሰው ወደ ጤና ና ተቋማት ቀርቦ ሪፖርት እንዲያደርግ ወስኗል ብለዋል። ከውጭ ሀገራት ይሁን ከሌሎች የኢትዮጵያ አካባቢዎች ከመጋቢት አንድ 2012 ጀምሮ ወደ ትግራይ የገባ ማንኛውም ሰው ከትግራይ ውጭ ደርሶ የተመለሰ ሰው ለጤና ተቋማት ማሳወቅ አለበት በማለት ተናግሯል። ከውጭ ሀገር ለመጣ መጋቢት 22 2012 ዓ ም እንዲሁም በኢትዮጵያ ከሚገኙ ሌሎች ክልሎች ወደ ክልሉ የገባ ደግሞ መጋቢት 23 ና 24 በአካባቢው ወደሚገኙ ጤና ተቋማት በመቅረብ ሪፖርት እንዲያደርጉ ና እንዲመረመሩ ተወስኗል፣ ብለዋል ዶክተር ደብረጽዮን አካባቢ ዘላ ናይ ጠና ትካል ከይዱ ሆቴል ተሆይ ነውን ጠየቁ። በየአካባቢው የሚገኙ የጤና ተቋማት ሂዶ በሆቴልም ካለ ደግሞ ጠይቆ በማንኛውም የጤና ተቋም ሂዶ ማሳወቅ አለበት። ወደ ትግራይ በሚገቡበት ጊዜ ደግሞ ምርመራ እንደሚደረገው በሄዱበት የጤና ተቋም ተጨማሪ ምርመራ ይደረግላቸዋል። ማንኛውም በመጋቢት ወር ወደ ትግራይ የገባ ሰው እንድናውቅ ያግዘናል። ከውጭ ሀገራት ይሁን ከሌሎች ክልሎች፣ እንዲሁም ከትግራይ ወጥቶ የተመለሰ ሁሉ ይመዘገባል ብለዋል። ከአዋጁ ጋር በተያያዘ ቅዳሜ መጋቢት 19 2012 ዓ ም በወረዳው ጅራ በሚባል ቀበሌ ፖሊስ በአዋጁ መሰረት መጠጥ ቤት ለመዝጋት በሚንቀሳቀስበት ጊዜ በተፈጠረው አለመግባባት በፖሊስ በተተኮሰ ጥይት የአንድ ወጣት ሕይወት ማለፉን አሳውቀዋል። ከግድያው ጋር ተያይዞ ተጠርጣሪ ፖሊስ በቁጥጥር ስር መዋሉ ተገልጿል። በሌላ ዜና በትግራይ የሚገኙ አራት ዩኒቨርሲቲዎች መቀለ፣ አድግራት፣ ራያና አክሱም ዩኒቨርሲቲዎች የለይቶ ማቆያ ማዕከል ሆነው እንዲያገለግሉ ዎቹ ፕሬዚዳንቶች ከትግራይ ክልል የኮሮና ቫይረስ መከላከል ግብረ ኃይል አስተባባሪ ዶክተር አብርሃም ተኸስተ ጋር መወያየታቸው የመቀለ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ክንደያ ገብሪ ሕይወት በትዊተር ገጻቸው ጽፈዋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቐለም። የጅቡቲ መንግሥት ሕገወጥ ናቸው ብሎ ወደ ኢትዮጵያ የመለሳቸውን 810 ኢትዮጵያውያን ተቀብሎ በለይቶ ማቆያ እንክብካቤ እያደረገ መሆኑን የድሬዳው አስተዳደር አስታውቋል። ለ14 ቀናት በሚቆዩበት መለያ ስፍራ መሠረታዊ አቅርቦች እንደሚሟሉላቸውና የኮሮና ቫይረስ ምርመራ እንደሚደረግላቸው ተገልጿል። አዲስ ቸኮል ዝርዝሩን ይዟል። ሕጋዊ የመኖሪያ ፈቃድ የሌላቸውና በጅቡቲ ይኖሩ የነበሩ ኢትዮጵያውያን በሳምንቱ ማለቂያም ወደ ኢትዮጵያ መግባት መቀጠላቸውና ቁጥራቸውም 1875 መድረሱን የድሬዳዋ አስተዳደር አስታወቀ። የድሬዳዋ አስተዳደር የአደጋ ስጋት ቅነሳ ስራ አመራር ጽፈት ቤት ኃላፊ አቶ ሀርቢ ቡህ ባለፈው ሳምንት ከከተማ ውጣ ብሎ በሚገኝ የጉምሩክ መጋዘን የነበሩ 814 ተመላሾችን ጨምሮ 1475ቱ የጅቡቲ ተመላሾች ድሬዳዋ ዩኒቨርሲቲ ውስጥ ከህብረተሰቡ ተለይተው አስፈላጊው ድጋፍ እየተደረገላቸው ነው ብለዋል። ከጅቡቲ እንደመለሱ የተደረጉ ወገኖቻችን መጋቢት 17 ነው እንደ ድሬዳዋ የተረከብናቸው። መጋቢት 17 ላይ ቁጥራቸው 814 ነበር። ከተወሰነ ሰዓታት በኋላ ደግሞ ተጨማሪ 6 ተጨምሮ ወደ 820 ነው የተረከብ ነው። መጋቢት 18 ደግሞ በርካታ ከ10 በላይ መኪና ተጭኖ የመጡበት ሁኔታ ነው ያለው። ስለዚህ አሁን በአጠቃላይ 1475 ወገኖቻችን ተረክበናል። በፊት ያው ከከተማ መውጫ አራት ኪሎ ሜትር የኢትዮጵያ ጉምሩክ ኮሚሽን ህንጻ ነበር ያሳረፍ ናቸው። ቁጥራቸው በርከት ስላለ አሁን ሙሉ ለሙሉ ከመጋቢት አስራ ዘጠኝ ጀምሮ ወደ ድሬዳዋ ዩኒቨርሲቲ አሸጋግረ ናቸዋል። አሁን እኛ እያደረግናቸው ያለው ያው ማቆያ ቦታ አስቀምጠ በቂ በበቂ ደረጃ ምግብ እያቀረብን ያለንበት ሁኔታ ነው ያለው። የመጠጥም ሆነ የአልባሳት አገልግሎትም እየሰጠናቸዋል። በተለይ ሴቶችን የሚያስፈልጋቸውን ማንኛውም የጽዳት እቃም ሆነ አልባሳት እያቀረብን ያለንበት ሁኔታ ያለ ያለው። ሌላውም የጤናም የጸጥታና የደህንነት አገልግሎትም እየተሰጠ ያለበት ሁኔታ ነው ያለው። ከእኛ ጋር የሚቆዩት የአስራ አራት ቀን ቆይታ ነው የሚኖራቸው። አሁን አንድ አምስት ቀን ከኛ ጋር አሉ። ከዘጠኝ ቀን በኋላ ያው በድሬዳዋ መስተዳደር እና ከአጋድ ድርጅቶች ጋር በመተባበር የትራንስፖርት አገልግሎት እንዲሁም ደግሞ የሚያስፈልጋቸውን የመንገድ የሚያስፈልጋቸውን ወጪዎችን ነው። አሁን እያዘጋጀን ያለንበት ሁኔታ ነው። ሌሎች አራት መቶ የጅቡቲ ተመላሾች በሶማሌ ክልል አይሻ ወረዳ በለይቶ ማቆያ እንደሚገኙ ያስታወቁት አቶ አርቢ እነሱም የ14 ቀን የቆይታ ጊዜያቸውን ሲጨርሱ አስፈላጊው ምርመራና ድጋፍ ተደርጎላቸው ወደየትውልድ አካባቢያቸው ይላካሉ ብለዋል። የተመላሾችን ጤንነት ለመከታተል የአስተዳደሩ ጤና ቢሮ የሕክምና ባለሙያዎችን በቋሚነት መመደቡን የገለጹት የጤና ቢሮው የኮሚኒኬሽን ኃላፊ ወይዘሮ ስንታየው ደበሳ ከተመላሾቹ መካከል እስካሁን የኮሮና ስጋት የታየባቸው አለመኖራቸውን አስታውቀዋል። ከድሬዳዋ ጋር ጠንካራ የህዝብ ለህዝብ ትስስር ያላት ጅቡቲ እስካሁን 18 ዜጎቿ የኮሮና ቫይረስ እንዳለባቸው የተረጋገጠ ሲሆን በዚህ ወቅት ኢትዮጵያውያኑ ግዛቷን ለቀው እንዲወጡ የፈለገችበት ምክንያት ምን እንደሆነ በይፋ የተባለ ነገር የለም። ጅቡቲ ከድሬዳዋ ጋር በባቡር በአውሮፕላንና በመንገድ ትገናኘ ነበረ። ቢሆንም በአሁኑ ሰዓት ሦስቱም የመገናኛ መንገዶች ተቋርጠዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ዝግጅቶቻችንን ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ይቻላል። በቀጥታም ይተላለፋል ማዳመጥ ይቻላል። በፌስቡክና በትዊተርም ታገኙናላችሁ። እንዲሁም በሌሎች ማኅበራዊ መገናኛዎች ኢንስታግራምና ዩቲዩብን ጨምሮ ቪኦኤ አምሐሪክ ብላችሁ ተከተሉን። አስተያየቶቻችሁን አንሸራሽሮ በፌስቡክ ላይቭ እና በአሃዱ ራዲዮ 943 ላይ በቀጥታ ልታዳምጡን ትችላላችሁ፣ ከኦዲዮ ናው እንዲሁም በእጅ ስልካችሁ ደግሞ ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢአይ ብላችሁ ብትፈልጉን አለን። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ እንዲሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በቀጥታም ልታዳምጡን፣ ሐሳቦቻችሁንም ልታንሸራሽሩ ትችላላችሁ። ኮሮና ቫይረስን ኮቪድ 19 ማቆም ይቻላል። ሕመም ከተሰማዎ ትኩሳት ካለዎ የሚያስለዎና የሚያስነጥሶ ከሆነ እባክዎ ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ። አይረዶትም። ፈጥነው ወደ ጤና ባለሙያ ይሂዱ። ሌሎችንም ይጠብቁ። ሲያስሉ ወይም ሲያስነጥሶ አፍዎንና አፍንጫዎን በክንዶ ጋጠሚያ በደንብ ይሸፍኑ። እጆችዎን አያነካኩ። ዐይኖችዎን፣ አፍዎን፣ አፍንጫዎን፣ ጆሮዎችዎን ላለመነካካት ይጠንቀቁ። ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆች ሁል ጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸው፣ እኩዮቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች፣ ከባለሥልጣናትና ከታመኑ ምንጮች ብቻ ያገኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም። በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ምናልባት ምናልባት ለኮሮና ቫይረስ ቢጋለጡ ወይም ኮቪድ-19 አጋጥሞታል ቢባል አይረበሹ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያውነች፣ ለዜናው ቆንጂት ታየ አብራኛለች፣ እንዲሁም ዋና አዘጋጅ ትዝታ በላቸው። እኔም እያስተናገርኳችሁ ያለሁት ሶሎሞን አባተ እስከ ምሽቱ አራት ሰዓት አብረናችሁንን። የስልክ መስመራችንን ላስታውሳችሁ፣ 2022059942 የውስጥ መስመር 14 ነው። እንዲሁም በኢሜይል ለምትጠቀሙ ሆርን አት ቪኦኤ ኒውስ ዶት ኮም ብላችሁ ጻፉልን። የስልክ መስመራችን በተዘዋዋሪ የምትደውሉበት የነጻ አገልግሎት ነው። ዝግጅታችን ይቀጥላል። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 204 ላይ ነው የምንገኘው። ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። የአዲሱ ኮሮና ቫይረስን ስርጭትና ኮቪድ-19ን ለመዋጋት ከፊት የሚቆሙ የሕክምና ባለሙያዎች በከበደ የሥራ ጫና ውስጥ ይገኛሉ። በተለይ ደግሞ ስርጭቱ የበዛባቸውና የኮቪድ-19 ታማሚ ቁጥርም ከዕለት ወደ ቁሳቁስ እጥረት ሳቢያ ለቫይረሱ እየተጋለጡ ናቸው። ዶክተር ጽዮን ፍሬው በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪም፣ የኅብረተሰብ ጤና ባለሙያ በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና የኢትዮጵያው ኒውዮርክ ውስጥ ስላለው ሁኔታ ከከተማዪቱና ከግዛቲቱ ይዞታና ከምላሹም ኢትዮጵያ መማር የምትችለው የሚሉትን አንስተዋል። የደንገረመው ዝርዝሩን ይዛለች። ዶክተር ጽዮን ፍሬው በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪምና የኅብረተሰብ ጤና ባለሙያ ናቸው። ኒዮርክ ከተማ ራሷን ቁልፍልፍ አድርጋ ከኮቪድ አስራ ዘጠኝ ጋር ግብ ግብ ከገጠመች ሶስተኛ ሳምንቷን ይዛለች። ዶክተር ጽዮንን ለማናገር በደወልኩላቸው ሰዓት ከስራ ባልደረቦቻቸው ጋር የነበራቸውን ስብሰባ ጨርሰው የወጡበት ሰዓት ነበር። ከረዥም ሰዓት የህክምና አገልግሎት በኋላ ስብሰምሮበት ቢያደክምም አርፋችሁ እቤታችሁ ተቀመጡ የሚለውን መልእክት ለማስተላለፍ ግን ቁርጠኛ ስለነበሩ ቃለመጠየቃችንን ጀመር። ዶክተር ጽዮን ከኮቪድ-19 በፊት የነበራቸውን የቀን ለው እንደዚህ ያነሳሉ። አሁን የኮሮና ቫይረስ ከመግባቱ በፊት ምን አይነት ቀን እንደሆነ ቀኖቹ ይንገራሉ። እንግዲህ በቀን ውስጥ ምናልባት አንዳንድ ቀን ስምንት ሰዓት አስር ቀን ሰዓት አስራ ሁለት ሰዓት ነው የምሰራው በቀን ውስጥ ይለያያል እና አሁን በስምንት ሰዓት ሽፍት ውስጥ በቀን ሜይ ቢ ሶስት አራት ቅትን ኖርማሊ አያለው ከኔ የሰት ደግሞ የሚሰሩ ሬዚደንቶች አሉ፣ ገና በመሰልጠን ላይ ያሉ ዶክተሮች ማለት ነው። ከእነሱ ጎን ሆኜ እሰራለሁኝ እና እናያቸው ሰዎች ናባት ከመግባቱ ምናልባት በቀን ውስጥ ሁለት ሶስት ቢሆን ነው ማለትም ጽኑ መመን ማለት በተለያየ ምክንያት ወይ ስትሮክ ይሆናል፣ ወር የልብ ድካም ይሆናል። በጣም በጣም በቃ ከሞት አፋፍ የደረሱ ሰዎችን በቀን የምናየው ምናልባት ሁለት ሶስት ቢሆን። አሁን ግን የዛ የሳምንት እነግራችሁ እችላለሁ የኮቪድ ፔሽንት የነበረኝ ሁለት ፔሽንት ናቸው። ግን ይህን ሰ ነው ወዲያ በነበረኝ ቀን ላይ የኮቪድ ፔሽንት ብቻ ሳይሆን የኮቪድ ፔሽንት ሆኖ ጽኑ ህመማን ደግሞ የሆነው አስራ ሁለት ነበረ። እዛ ውስጥ ስምንቱ መተንፈስ አልቻሉ። መተንፈስ ስላልቻሉ መተንፈስ የሚያገዛቸው ቱቦ አስገብተን ሳንባቸው ቬንትሬተር ማለት ነው እንደዛ ወደ አይሲዩ ጽ ህመማ ምክት እንዲገቡ አድርገናል። ስለዚህ ምናየው ቁጥር የጽኑ ህመማንም የበሽተኛ ቁጥር ብዛትም አራት አምስት ቅስ ይህ ቁጥር ደግሞ ኔክስት ዊክ አራት አምስት ጥስ እንደሚጨምር ፕሪክት የተደረገ ያለው ሆስፒታላችን ሞልተዋል። ማለትም አይሲዩ እይ ስለሞላ ሌላ ጊዜ ለኦፕሬሽንን ሰጅ የሚጠቀሙት ፍሎሮች በጠቅላላ ለጽሁኑ ማን ክፍል ሆኗል። ሌሎች ክሊኒኮች በሽተኛ የሚያስ የነበሩት ወደ ኤምፔሸንት ዋርት ማለት በሽተኛ የሚያድርበት ክፍሎች ሆነዋል። ይሄ ግብግብ ከጎናቸው ያሉትን እስራ ባልደረቦቻቸውን እየወሰደ ወደ ድካም፣ ወደ ተስፋ መቁረጥና እስከ መቼ ነው የሚለው ሀሳብ ውስጥ የሚከታቸው። ዶክተር ጽዮን በዚህ ወቅት የአንድ ግለሰብ ውሳኔ ለሀገርም ሆነ ለዓለም የእራሱ ሚና አለው ይላሉ። በጣም በጣም ደግሞ ኤምፕሳይዝ ማድረግ የሚታወቅ ያለውና ችግር ሐኪሞቹና ነርሶቹ በሽተኛ ሲያዩ የሚጠቀሙበት እራሳቸውን መከላከል የሚችልበት ህክወት በጣም እጥረት አለ እና እነሱ ነገሮችን ስላለ ሐኪሞቹን የመያዝ ቻንሳቸው በጣም ጨምረ ነው ያለው። ተይዘዋል። ከኔ ውስጥ ኮሊጎቼ ተይዘው ቤት ይተኛዋሉ፣ ሆስፒታል የገባዋሉ፣ አይሲዩ ውስጥ የገባዋሉ። ስለዚህ ጫና የሚፈጥረው በሽተኛ በማየት ብቻ እና በሽተኛ በመምጣቱ ሳይሆን የሐኪሞችን የነርሶቹ ቁጥ- እያነስ ሲጠጋ መካተብ እየታመመ እየወጣፍ ነው እና ይሄ ቁጥሮች ግራም በቀኝም በሁለትም በኩል ሀልትር ፕሮፌሽናሎችንም በሽተኞችንም በጣም እያጠቀ እና በጣም የሚያስደነግጥ በልኩ እየጨመረ ነው። ሌላ ጊዜ በስምንት ሰዓት ሽፍት አንዴ ለምግብ ወጣለውኝ ወደ ነው ወደ ባዙም አንዴ ሁለቴ ልወጣ እችላለሁ ወይ ቡና ወገን ለመጠጣት ጅስት ወስዳለሁ አስር ሰዓት ትናንትና አንዴ ምግብ ሳልበላ አንዴ ውሃ ሳልጠጣ አንዴ ሽንት ቤት ሳይት ነበር የዋልኩት። ምክንያቱም ክልገራ ቁጭ ለማለት ስንል ምንም አይነት እረፍት ማግኘት አልቻለም እና ሁሉም ሰው እንደኔ እየሰራ ያለው እና እኔ ስራዬን በጣም ነው ስራ እንደዚህ ቀን እንኳን መታደል በየቀኑ የኮቪድ ብቻ ተሸንሳ የመኪና አደጋ ከሞት አፋፍ ሰው ላይ ደረሰኝ። ሰው ከሞት ማዳን በጣም ትልቅ ስጦታ ብዬ ነው የማምነው። እግዚአብሔር ሰጠ ስጦታ እና በጣም ደስ ነው የምንሰራ እንደ ተሰራ። በዚህ ሰዓት ደግሞ በጣም ደስ ብሎኝ እንሰራለሁ፣ ግን ባለን የሰው አቅም ባለው የተለያዩ እቃዎች እጥረት ኖር ጫና ነው ያለው። ግን ምንድን ነው ይሄ አሁን ኒውዮርክ ውስጥ የዛሬ ሶስት ዓመት ትልቅ ሳንዲስቶ የሚባለው መጥቶ ነበር እና በመጣ ግ ተመሰላለን ከዛ

ይሄንን ደግሞ መዋጋት የምችለው ቤት በመቀመጠ በሚለው በኩል ሰው አንደርስታንድ ቢያደርገው በጣም ደስ ያዩ። በጠቅላይ ሚኒስትር በኩል በጤና ሚኒስትር እየወጡ ብዙ ነገሮች አሉ። ስለ ልጅ መታጠብ፣ ውሃ ከሌለ ሀንድ ሳኒታይዘር፣ ቲያስ አፋቸውን በመሸፈን በክንዳቸው ብዙ ነገሮች እየወጡ ነው። እነሱን ማድረግ ባንችል ግን ቤት መቀመጠን የመሰለ ነገር በብዙ በብዙ መልኩ ይህን በሽታ ሊከላከሉ ይችላል። በሚያሳዝኑ ሁኔታ ግን በዚህ እንግዲህ ሶስት ወር አራት ወሩ እነዚህ በጣም ባለም ውስጥ ትልቅ ሀገሮች ምንላቸው በኢኮኖሚም በተለያየ አንጻሮች ይሄ ነገር የእነሱን ኢኮኖሚ አቃቃዋሰ። የእነሱ ሀገር ደግሞ ኢኮኖሚ መቃወስ ማለት የአፍሪካ የሁሉም ሀገር ኢኮኖሚ መቃወስ ነው። ኢኮኖሚ መቃወስ የማይቀር ነገር ነው። ግን ትልቅ ነገር ልናደርገው የምንችለው እስከ መቼ መቃወስና መቆም ይችላል? ለአንድ ወር ብቻ የሚቃወሰው ለሁለት ወር ነው? ለሶስት ወር ነው? ለአንድ አመት ነው። ለአምስት አመት ተርማን ያደረገው ግን አሁን እች ግን አንድ ወርና እችን ሁለት አመት የምናረጋቸው እና የምንረባረባቸው ነገሮች ናቸው። ሰው ካልሰማ እንግዲህ እርምጃ ነው ያለበት። በፖሊስ እና እዛ ጋር ሳንደስ ሁላችንም ይህን ነገር በደንብ ገብቱ ብንቀመጥ ና እነኚህ ነገሮች ተግባራዊ ብናረጋቸው ለሀገራችንም ለወገናችንም በጠቅላላ ላሁ በትልቁ አስተዋጽኦ ማድረግ እንችላለን እና ይህንን ብናስብ፣ ቤት ቆዩ። እሱም ብቻ ነው የምጠይቀው። ሁላችሁ ማለትም የትም ሀገር አሜሪካም ሁኑ ኢትዮጵያም ሁኑ፣ እዚህ በላይ እንዳይባባስ፣ ሌላ ሐኪም፣ ሌላ ዶክተር፣ ሌላ ነርስ እንዳይዘው እናንተ ቤት መቀመጥ እኛ የምናርፍበት ቀን እና ቁጭ ብለን ወደ ኖርማዊት ናች የምንመለስበት ቀን ያፈጥንልን። ኢትዮጵያ ውስጥ ደግሞ ቁጥሩ በጣም ስላልባሰ ና ገና አንድ ሰው አልሞተም ተብሎ ገና የድንጋጤ ወድ ላይ ያልገባ ነው እና እዛ ድረስ መጠበቅ የለብንም የሚለውን ሜሴጅ ለማስተላለፍ እንፈልገው። በዛ እናስብ። ይሄ በሽታ መድኃኒት እንዳልተገኘለት እና አሁን ላይ ሰዎች ማህበራዊ ፈቀቅታን ተግብረው በቤታቸው መቀመጣቸው ብቸኛ መፍትሄ እንደሆነ የሚናገሩት ዶክተር ጽዮን እባካችሁ አርፋችሁ እቤታችሁ ተቀመጡ ሲሉ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አመሰግናለሁ ኤደን። ወደ ተከታዩ ቅንብር እንለፍ። አዲሱ ኮሮና ቫይረስ መከላከል ሕክምና የግልና የቤተሰብ ጤና ጫና። ምንም አይነት የሕመም ስሜትም ሆነ ምልክት ሳይኖርባቸው በኮሮና ቫይረስ መያዛቸው መረጋገጡን ወይዘሮ ሳራ ሚካኤል የሚባሉ ጣሊያን ሚላን ከተማ የሚኖሩ ኢትዮጵያዊት ለአሜሪካ ድምፅ ገልጸዋል። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው የሚያገለግሉት ወይዘሮ ሳራ ምርመራ የተደረገላቸው ታማሚዎችና ባልደረቦቻቸው ለኮሮና ቫይረስ መጋለጣቸው በመታወቁ ምክንያት እንደሆነና አሁን እቤታቸው ተለይተው መቀመጣቸውን ነግረውናል። ወይዘሮ ሳራንና ባለቤታቸው ባለቤታቸውን አቶ አሸብርን ሚላን ደውላ ያነጋገረቻቸው ጽዮን ግርማ ተከታዩን ዘገባ አሰናድታለች። ወይዘሮ ሰአራ ሚካኤል በጣሊያን ሚላን ከተማ ውስጥ ነዋሪ ናቸው። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው ያገለግላሉ። ባለትዳር እና የአስር ዓመት ሴት ልጅናት ናቸው። በኮሮና ቫይረስ መያዛቸውን ከማወቃቸው በፊትም ሆነ በኋላ ምንም አይነት የህመም ስሜትም ምልክትም እንዳልነበራቸው ይናገራሉ። ራስ ምታት የለኝም እንደውም ጧጧት ስንገባ ትኩሳት ተለክተን ነው የምንገባው። ወደ ሪፓርታችን ከመግባታችን በፊት ትኩሳት እንለካለን። ትኩሳት ስንለካ እራሱ ምንም አይነት ትኩሳት እኔ ላይ ይታይ እስኪል ነው ትኩሳቴ ሰላሳ አምስት ነው። ስለዚህ ያለበት ሪፓርት ላይ ልጆች ሲገኙ፣ ብዙ በሽተኞች ሲገኙ ቀጥታ ምን አደረግኩ ወደ ነርሶች፣ ረዳቶች ሁሉም እዛ አካባቢ የሚገኙት ላይ ምርመራ ይደረግ ካምፖኒ ያ ካምፖኒ በሚደረግበት ሰዓት ላይ እኔም ላይ ፖዘቲቭ መሆን የተገኘ ማለት ነው እንጂ ታምፖኒዮ ባይደረግ ኖረ ምንም አይነት ስሜቱ የለኝም። ምን ማለት ነው ታምፖኒዮ ነው እ ታምፖኒ ማለት በአፍንጫሽ ወይ ደግሞ በአፍሽ ይገቡና ይወስዳሉ ፈሳሽ። በምራቅ ላንቃሽ ላይ ነው የሚገኘው ወይ በአፍሽ ይገባሉ ወይ በላንቃሽ ይገቡና ይወስዱና እሱን መርምረው ነው ፖዘቲቭ ነሽ፣ ኔጋቲቭ ነሽ ሚሉሽ። ስለዚህ ሚመረመር እኔ ፖዘቲቭ ሆኝ የተገኘው ማለት ነው። ከትኩሳት ውጭ ሌሎች ስሜቶች አልነበሩ ስ ምንም አይነት ስሜት አልፎ አልፎ ብቻ ጉሮሮ ላይ የሆነች ነገር እሰማታለሁ፣ የሆነ ብን ብን የሚል ነገር ወደ ሳል ቀይርብኝ የሆነ ስሜት እሰማዋለሁ። እና በቃ እሱ ብቻ የነበረኝ ስሜት፣ ለዛውም በጣም የሚያስቸግርም አይደለም ስሜቴ እሷ ብቻ ነች። ከዛ በኋላ ምን ፖዚቲቭ መሆኔ ሲታወቅ ምን አደረግሽ? በቃ ምንም አላደረግኩም እቤቱ ውስጥ ለብቼ ከቤተሰቦች ሳልገናኝ የሳልገናኝ ከባሌና ከልዜ ጋ ነው የምኖረው። ከነሱ ሳልገናኝ ለብቻ ኢዞላሜንቶ፣ ለብቻ ተከልለሽ ትቀመጫለሽ። ልትበኪ ስለምትች ምክንያቱም በንግግር መል ለአስራ አምስት ቀን እስቲል ነው ነገ ነው የመጨረሻ ቀን። ለአስራ አምስት ቀን ወይዘሮ ሰአራ ከባለቤታቸውና ከልጃቸው ርቀው በአንድ ክፍል ውስጥ ብቻቸውን ተቀምጠው እንደቆዩ ገልጸው ለጊዜው በእንደ አይነት ሁኔታ መቀመጡ ከባድ ቢሆንም ቤተሰቦቻቸውን ለመጠበቅ መሆኑን ስለሚያስቡ እንዳልከበዳቸው ይናገራሉ። ሳላቅ አፍሊቴ ልመታ ችላለው። ሳላቅ አይኔ ላሽ ችላለው። ያን ሰዓት ቫይረሱ በእጅ ላይ ይኖራል። በር ሊነካ ይችላለው። የተለያዩ ነገሮች ልትመኪ ትችያለሽ። የአንሳር ቤት ስላሉት ሰዎች አስተላልፋለት። ያንን ለመጠንቀቅ ያለሽ አማራጭ ለብቻሽ መቀመጥ ነው። እኔ የምጠቀምበትን ሳህን ባሌ ወዲያውኑ ዲዝንፌክት ያደርጓል። ፓሊታይዘር አይነት ነገር እሱን አድርጎ ነው ሚያጥበው እና እነሱ እሱ ሰርተው ያቀብሉኛል እዛ ውስጥ ሆ ይጠቀማለሁ። ለብቻሽ አንድ ክፍል ውስጥ ነሽ? ነሻለሰ ለብቻ አንድ ክፍል ውስጥ አልፎ አልፎ ወጣለው። ራሴን ፕሮቴክት አድርጌ አፌን ሸፍኜ ወጣለው፣ ይገናኛለው ግን በተቻለ መጠን ከነሱ አጠገብ የለብኝም የለብኝ አትሊስት አንድ ሜትር ርቀት መሆን አለብኝ። ባለቤትሽ፣ ልጅሽ እነሱ አልተመረመሩም። ምክንያቱም ምንም አይነት እስትኛው ስሜት የላቸው። አንቺም እኮ ስሜቱ የለኝም ብለሽ ነበር። እኔም ስሜት ምክንያቱም ያልፋል። ስሜቱ ባይኖርሽም ይሄ ነገር እኔ ላይ ምልክት ላይሰጥ ይችላል፣ ሌላው ሰው ላይ ምልክት ሊሰጥ ይችላል። ስለዚህ አሁን እነሱን ምርመራ አያደርጉላቸውም። ለቤተሰቢያቸው አስራ አምስት ቀን ከኔ እኩል ስለቆዩ በዚህ ሰዓት አልፏል። አስራ አምስት ቀን ከሆነ ድነሻል። ምንም አይነት ምልክት ከሌለ ከውስጥሽ ወጥቷል ነው የሚሉት። ምናልባት ወደፊት ጋሚ እነሱንም ለምርመራ የጠሯቸው ይሆናል። አላስጨነቀሽ ምልክት ስታውቂ እውነት ለምናገር በመረበሽ ስለማልፈልግ ብቻ አዘ ጆኮ ስገባቸዋለ ከነሱ ጋር ያልፋል ቀላል ነው ላቸዋለ እነሱን ላም ለመጉዳት ነው ምክንያቱም ኦሬዲ አለኝ ስለዚህ ልጨነቅ ማመጣው ለውጥ የለም ራሴ ማስጨነቂ ቤተሰቤን ከመረበሽ ውጭ ለዛ ስል ምንም አልና ውጤ ግን አለኝ ዜና በመሰረቱ ማዳመጥ አልፈልግም ዜና ሳዳመጥ የሆነ የሚረብሽን ስሜት አለ ከመስሪያ ቤታችንም አንድ ስራ ባልደረበ ናአተናል ከበሽተኞችም አንድ በሽተኛ አተናል። አሁን ገና በውጊያ ላይ ያሉ አለ፣ ለመዳን ላለመዳን በመጥፎ ሁኔታ ላይ የሚገኙ አሉ እና እንደዚህ እንደ ቀላል የሚታይ ነገር አይደለም በሽታው እየስራ ባልደረበሽን ያጣሱ እዛው ነው ስራ ባልደረበ አብረን የምንሰራ አብረን አንድ ፓርት ላይ የምንሰራ በቀደም ዕለት ዋትሳፕ ግሩፕ አለን እና እዛ ላይ ለቀቁት ስባሚል አተናል ከዚ ያለ ንደመተለይባል የሚል ጻፉልን ማለት ነው። ወይዘሮ ሳራ አንድ ነገር ማስገንዘብ እፈልጋለሁ ይላሉ። በማህበራዊ ሚዲያ ላይ ኮሮና ቫይረስ አንዴ ይዞ ከለቀቀ ተመልሶ አይዝም የሚል ነገር አይቻለሁ። እኔ ባለሁበት ሚላን ከተማ ከልምድም እንዳየሁት ይህ አስተሳሰብ ትክክል አይደለም ይላሉ። አሁን ከዚህ በኋላ ሁለት ምርመራ አደርጋለሁ ሁለት ጊዜ ማለት ነው። ሁለቱም ኔጋቲቭ ከሆነ ወደ ስራ እመለሳለሁ። ግን አንዱ ፖዘቲቭ ኔጋቲቭ ከሆነ ድጋሚ ሌላ ምርመራ አድርጋለሁ ማለት ነው። ግን አንድ ነገር አለ። እዚህ ጋር የተያዘ ሰው ተመልሶ አይዞም የሚል አስተያየት በጣም የተሳሳተ ነው። ምክንያቱም አንደኛ መስሪያ ቤት ተይዛ ነበር፣ ኔጋቲቭ ሆነች፣ ተመልሳ ወደ ስራ ተመለሰች። ድጋሚ አሁን ይህን ሰሞን ከትላንትና ነው ከትላንት ወዲያ ታማ ድጋሚ ገባች አሉኝ። ስራ አቋርጠ ወደ ቤቱ ሄደች አሉኝ። በጣም የተሳሳተ አባባል ነው። አንድ ሰው ከያዘው ተመልሶ አይዞም የሚል ነገር እኔ ራሴው ኔጋቲቭ ከሆንኩኝ ተመልሼ እገባለሁ። ተመልሼ የሚገባው ግን ወደ ሪስክ ነው እንጂ ወደ ተረጋጋ ቦታ ላይ አልገባም። ኦልሬዲ ይዞኛል። ከዚህ በኋላ አይዘኝም የሚለው ስሜት የለም። ግዴታ ጥንቃቄ ማድረግ ግዴታ ነው። አያይዘውም። በአሁኑ ሰዓት ስርጭቱን ለመግታትና ለመከላከል ተራርቆ መቀመጥ ዋነኛ መፍትሄ ነው ይላሉ። የወይዘሮ ሳራ ባለቤት አቶ አሸብር ተገኑ መጀመሪያ በወሬ ስንሰማው ቤታችን እስኪገባ ድረስ ብዙም ትኩረት አልሰጠነውም ነበር ይላሉ። መጀመሪያ ስለዚህ ነገር ያው ብዙም የሚያልጠለቅ ያለም ግን እዛዝ አልነበረ ነው ያው እንደ ቀልድ ነበር ሲታይ የነበረው፣ በየመስሪያ ቤቱ፣ በየአካባቢው፣ በየቴሌቪዥኑ። ግን ያው ቤት ውስጥ ሲገባ እና የምትሰሚው ወሬ አንድ አይደለም። ያ ትደነግጫ ያለሽ ከሰው ጋር ያለሽ ታሪቅ ያለሽ ከእንደገና ሰው በቀልድ እያለ በሚያወራው ወሬ በምትሰሚው ያው ለሰው ማስረዳትም ትንሽ ይከብዳል፣ እንደዚህ ነው እንደዚህ ነው ብሎ ለመናገር። እና ቤት ውስጥ ሲመጣና በውጭ ከምትሰሙ ወሬ አንድ አይደለም። ቤት ውስጥ ሲመጣ ያስፈራል። ልጅም አለ በመሀል። ከዚህ በኋላ በምንድን ነው መጠንቀቅ ያለብን የሚለውን፣ ያ በራሳችንም በመኝታ በመለየትና ምግብ በመስራት ያ በፊት እንደምታደርገውን ነገር አቁማለች። ያው ምንም ነገር አትሰራም ቤት ውስጥ ልጃችንም ያው የሚያስፈልጋትን ነገር የሆነ ያለውኝ እኔ እሰራለው እዚ ላይ እየሰኑ የተቀመጠውን እሷም ለብቻ ም ለብቻ ልጃችንም ለብቻ ማለት ነው። ያለውን አማራጭ በመጠቀም ብዙም ግንኙነት ከማድረግ መቆጠብ ያው ይተላለፋል የሚለው የሚለውን ያው ህጉን መከተል ነው። በየጊዜ ምስታተዩ አለ ርቀሽ ሰባል

ሶስት። እርስዎም ከቤት አይወጡም? አደለም መውጣት አይቻልም። ያው ሶስታችንም ተገለልን ያለ ነው። ጣሊያን ውስጥ አንድ በኮሮና ቫይረስ የተያዘ ሰው ቤት ውስጥ ካለ አብሮት ያለውም ሰው ከቤት መውጣት አይፈቀድለትም፣ በገንዘብም በእስራትም ያስቀጠዋል። የሚሉት ወይዘሮ ሳራ የጎደላቸው ነገር ካለ ምግብና የሚያስፈልጉ ነገሮችን የሚያቀርብላቸው እንደ ቀበሌ አይነት ተቋም እንዳለ ገልጸው ቤት ውስጥ ብቻዬን መቀመጥ እንዳያስጨንቀኝ ግን ልብስ ሰፋ እውላለሁ ብለውኛል። ለኢትዮጵያ ህዝብም አንድ መልእክት አስተላልፊልኝ አሉኝ። በኢትዮጵያ ሕዝብ የምመክረው ነገር ቢኖር እባት ተቃቅፎ ተቃጥፎ አፋቸውን ሸፍኖ ተቃጥፎ ሲሄዱ ታያለሽ። አንገት ለአንገት ገጥሞ አፍ ለአፍ ገጥሞ እጁን ያስታጥባል። እጁን አስታጥቦ የሆነ ቃል በሚናገርበት ሰዓት ትንሽ ምራቅ ወደ አዛኛው ሰው ከሄደ ያ ሰው ይዞት ነው፣ ካለበት ይዞት ነው የሚሄደው። ምልክት አትጠብቁ። ራስን ታታመኛል፣ ያስለኛል፣ አትጠብቁ ያ ነገር አይለም። ተራራቁ። እናት ነች፣ እህት ነች፣ ወንድም ነች የሚል ነገር የለም። ለጊዜው መራራቅ መራራቅ፣ በቃ አንድ ሜትር ውስጥ መራራቅ። ወይዘሮ ሳራ ዛሬ ወይም ነገ ሁለተኛ ምርመራ እንደሚያደርጉ ነግረውናል። ለአሜሪካ ድምፅ ጽዮን ግርማ አመሰግናለሁ። ጽዮን፣ ወደ አፍሪካ ነክ ርዕሶች እናልፋለን። ኮቪድ-19 በአፍሪካ ምጣኔ ሀብት ላይ የሚያሳድረው ጫና አዳነች ፍሳየነች አዘጋጅና አቅራቢዋ የአፍሪካ ሀገሮች ኮሮና ቫይረስ ሊያስከትል የሚችለውን የኢኮኖሚና የጤና ሁኔታ ቀውስን ለመወጣት እንዲችሉ ሰፊ ዓለም አቀፍ ረድኤት ያስፈልጋቸዋል ሲሉ ጠበብት ጥሪ አቅርበዋል በዓለም አቀፍ ደረጃ የተዛመተው ወረርሽኝ በሌላ መልኩ ድሮ መደረግ የነበረበት ለውጥ እንዲያካሄዱ ትምህርት ይሆናቸዋል የሚል እምነት እንዳለ የአሜሪካ ድምፅ ዘጋቢ ሊሳ ብራያንት ከፓሪስ በላከችው ዘገባ ጠቅሳለች። ዝርዝሩ ቀጥሎ ይቀርባል። ከቅርብ ዓመታት ወዲህ የበርካታ የአፍሪካ ሀገሮች ኢኮኖሚ በዓለም ደረጃ በፍጥነት እያደጉ በመሄድ ላይ ካሉት ሀገሮች መካከል ለመሆን ችሏል። ነገር ግን አፍሪካ ውስጥ እያዘገመ በመግባት ላይ ያለው ኮዲቭ 19 የኢኮኖሚ እድገቱን ፍጥነት ሊያሰናክል ይችላል ይላሉ ተንታኞች። የተባበሩት መንግስታት ድርጅት የአፍሪቃ ኢኮኖሚክ ኮሚሽን ኮሮና ቫይረስ እስካሁን ባለው ጊዜ ቀጠናውን 29 ቢሊዮን ዶላር አሳጥቶታል ይላል። የአቅርቦት ሰንሰለት መሰናከልን ባካተቱ ምክንያቶች የአህጉሪቱ አመታዊ ገቢ ከግማሽ ወዳነሰ ነሰ ሊያወርደው እንደሚችል ኮሚሽኑ ገምቷል። በምስራቅ አፍሪካ የአፍሪካ የኢኮኖሚ ኮሚሽን ስራ አስኪያጅ ማማከይታ ሲኤንቢሲ አፍሪካ በተባለው የቴሌቪዥን ጣቢያ ላይ አብራርተዋል። ከዚህ ጋር በተያያዘ ብዙ ሌሎች የታጡ ነገሮች አሉ። የእንቅስቃሴዎች መቀዛቀዝ የመንግስት ገቢን ይቀንሳል፣ የንግድ ተቋማት አትራፊነትንም ዝቅ ያደርጋል፣ የመዋለ ንዋይ ፍሰትም ይቀንሳል በማለት አስረድተዋል። ብዙ ሰዎች በድህነት በሚኖሩበት አህጉር ሥራ አጥነት ይበራከታል፣ ገቢም አይኖርም ብለዋል። ከይታ አያይዘው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኢንዱስትሪ የበለጸጉት የቡድን ሀያ መሪዎች ለአፍሪካ አስቸኳይ እርዳታ 150 ቢሊዮን ዶላር እንዲሰጡ ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ከዓለም እጅግ ተጋላጭ ለሆኑት ሀገሮች አሁኑኑ ለሚያስፈልገው ለጤና ጥበቃ ተግባር ሁለት ቢሊዮን ዶላር የሚሆን ዓለም አቀፍ ረድኤት እንዲያቀርቡ ጥሪ አቅርበዋል። ከነዚህም አብዛኞቹ የአፍሪካ ሀገሮች ናቸው። ሁለት ቢሊዮን ዶላር የበለጸጉ ሀገሮች ኮሮና ቫይረስን ለመከላከል ከሚመድቡት ገንዘብ የጠብታን ያህል ያነሰ ነው ብለዋል። ጉተረሽ የሳሕልና የምዕራብ አፍሪቃ ክለብ የተባለው ዋናው መሰረቱ ፓሪስ የሆነው የኢኮኖሚ ትብብርና የልማት ድርጅት ኃላፊ ሎረንት ቦሳርድ ስለሚሰሙት ስጋቶች አብራርተዋል። ኢኮኖሚውን ለማዳን ፕሮግራም ለማውጣት የሚያስችል የገንዘብ አቅም ያለው የአፍሪቃ መንግስት የለም። ይባስ ብሎ ደግሞ የበለጸጉት ሀገሮች አፍሪቃን ለመርዳት የሚያስችላቸው ገንዘብ እየቀነሰ ሄዷል የሚል ስጋት አለ በማለት ገልጸውታል። ቦሳርዳ አያይዘውም የአፍሪካ ኢኮኖሚ ከሚገባው በላይ ቅሬ አላባን ወደ ውጭ በመሆኑ በዓለም ደረጃ የሚከሰት ቀውስ በአፍሪቃ ላይ ትልቅ ችግር የሚያስከትል ይመስለኛል ብለዋል። የአፍሪቃ የጉብኝት ኢንዱስትሪ ኮሮና ቫይረስ በሚያስከትለው ቀውስ ሊመታ እንደሚችል ተገምቷል። የውጭ መዋለ ነዋይና ንግድም እንደዚሁ ናይጄሪያን፣ አልጄሪያንና አንጎላን የመሳሰሉት ነዳጅ ዘይትን ወደ ነዳጅ ዘይት ዋጋ የመቀነሱ አንድምታ እያዩ መሆናቸው ተገልጿል። የኮኮዋ የጎማና የእንጨት ምርት ላኪ የሆኑት የአፍሪካ ሀገሮችም ሊጎዱ እንደሚችሉ ጠበብት ይናገራሉ። ይህ ቀውስ የአፍሪቃ ሀገሮችና መንግስታት አስቀድመው የኢኮኖሚ ብዙሃነት ፖሊሲዎች እንዲያወጡ የሚያስችላቸው ትምህርት እንዲሆን ያስፈልጋል። ጥሪ ጥሬ አላባን ወደ ውጭ በመላክ ላይ ብቻ መተማመን አያዋጣቸውም ይላሉ ጠበብቶ ቦሳርድና፣ ሌሎች ጠበብት ዓለም አቀፍ ማህበረሰብ ሰብአዊ እርዳታን ብቻ ሳይሆን ለአፍሪቃ ኢኮኖሚ ሰፊ ዘርፍ ያለው ረድኤት ማድረጉ እንዲያጠናክሩ ጥሪ አቅርበዋል። ኮሮና ቫይረስና